ጽሕፈት ቤቱ እዚህ ዋሽንግተን የሆነው ታዋቂ ዓለም አቀፍ የጥናት ተቋም ደ ሄሪቴጅ ፋውንዴሽን ባለፈው ሳምንት ባወጣው ሪፖርት፣ ይቅርታ፣ ባለፈው ሳምንት ባወጣው የሀገሮች የምጣኔ ሀብት ነጻነት ሰንጠረዥ በኢትዮጵያ ይዞታ መነሻነት በሁለት የምጣኔ ሀብት ባለሙያዎች መካከል የተካሄደ ክርክር ነው የዛሬ እሰጣ ገባ ርዕስ። የክርክሩ ተሳታፊዎች ዶክተር ተሾመ አዱኛ የመጣኔ ሀብት ባለሙያና በሲቪል ሰርቪስ ኮሌጅ የመጣኔ ሀብት ልማት ትምህርትና ሌሎች የመጣኔ ሀብት ጥናት ትምህርት ኮርሶች መምህር ሲሆኑ ዶክተር አክሎግ ቢራራ ቀድሞ በዓለም ባንክ በተለያዩ የኃላፊነት ደረጃዎች ያገለገሉ ከፍተኛ የመጣኔ ሀብት ባለሙያና በኢትዮጵያ የመጣኔ ሀብት ጉዳዮች ላይ ያተኮረ መጽሐፍና ሌሎች በርካታ ጽሁፎችን ያበረከቱ ናቸው። የዚህ ፕሮግራም አዘጋጅና አቅራቢ ያሉላ ከበደ። በምሽቱ ቅንብሩ በምጣኔ ሀብት ነጻነት መሰረታዊ ጭብጦች ላይ ያተኩራል። ለአድማጮች መሰረት እናስይዝ፣ ትርጉሙን እንመልከት። የምጣኔ ሀብት ነጻነት ለምን ያስፈልጋል? ምንስ ማለት ነው? ከግለሰቦች ህይወት ከዜጎች ህይወት ጋር እንዴት ይያያዛል? በየተራ እንደው ባጫጭሩ የሁለታችሁን እይታ ከዚህ የጥናት ውጤት ድምዳሜ ጋር አድማጮች እንዲያዛምዱት እናድርግ። ዶክተር አክሎግ። አዎ በጣም ቁልፍ ጥያቄ ነው። እኔም ራሴን ደጋግም የምጠይቅ መቼም፣ አብዛኛውም ምን እንኳ ኢትዮጵያ ባልኖርም የምከታተለው እድል ኑሮኝ እከታተላለሁ። ከግለሰብ አንጻር እንየው፣ ነጻነት ማለት እኮ መብት ማለት ነው። አንድ ግለሰብ መሬት ገዝቶ አርሲ ውስጥ ወይም ደግሞ ጎንደር ውስጥ ወይም ደግሞ ትግራይ ውስጥ አንድ የኢኮኖሚ እንቅስቃሴ ለማቋቋም ይችላል ወይ? ያለ ፖለቲካ ተጽዕኖ በችሎታው ማለት ነው። ይችላል፣ አይችልም የሚለውን ጥያቄ ብንጠይቅ የሞ ኢብራሂም ዘገባ ከዚህ ጋር አብሮ ስለሚሄድ ስለ ሕግ የበላይነት ቦትስዋናን ከፍተኛ አድርጎ ሁለተኛ አድርጓታል። ኢትዮጵያ ግን አርባ ዘጠነኛ ነበረች። በተሳትፎ ማለትም ሰው ግለሰብ ሰው በኢኮኖሚው ላይ በመሳተፍ በመንቀሳቀስ ሰላሳ አምስተኛ ነበረች። አሁን ከዚህ ሄሪቴጅ ካወጣው ጋራ ምንም አይለያይም። ቀጣይነት ያለው እድል ማለትም ያለምንም የፖለቲካ ተጽዕኖ ወይም ደግሞ ማንኛውም አይነት አድሎ የሌለበት የመንቀሳቀስ መብት አለ በሚለው ጥያቄ ላይ አርባ ዘጠነኛ ናት። በሰብአዊ እድገት ሂማን ዲቨሎፕመንት የሚሉት ነው በእንግሊዝኛ። በሰብአዊ እድገት በኩል ኢትዮጵያ እኮ ከፍተኛ ገንዘብ ያላት ሀገር ናት። አራት ቢሊዮን ዶላር በአመት በእርዳታ ታገኛለች። ዲያስፖራው ደግሞ የሚልቀው ማት ገንዘብ አለ። ይህ ሁሉ ተደማምሮ በሚታይበት ጊዜ በሰብአዊ እድገት አርባ አራተኛ መሆን ከአፍሪካ ሀገሮች ከሃምሳ ሁለቱ ሀገሮች በጣም ዝቅተኛ ነው። ስለዚህ ለጠየቁኝ ጥያቄ የምሰጠው አስተማማኝ የሆነ ምንም አድሎ የሌለበት ማንም ግለሰብ በችሎታው ብቻ ኢትዮጵያ ውስጥ የትም ቦታ እንደ ልቡ ሰርቶ እንደ ልቡ ወጥቶ ገብቶ እንደ ልቡ ወደ ውጭ እቃ ለመላክ ወደ አገር ቤት ለማስገባት እንደ ልቡ ብድር ለማግኘት እንደ ልቡ መሬት ለመያዝ እንደ ልቡ የትም ቦታ ለመስራትና ና ለመቅጠር መሳሰሉትን ይችላል ለማለት በጣም ያስቸግራል። ሌላው እነዚህ ወደ መቶ የተጠጉት እና በመካከለኛ ደረጃ ያሉት ሀገሮች መስፈርቶቹ በሚታዩበት ጊዜ መንግስት ገንዘብ አለው፣ ገንዘቡን ለመዋቅራዊ ለውጥ ያውለዋል ለልማት ያውለዋል የሚል ነው ያለው። ሌላው የሚመጣው እርዳታ ህይወትን ያድሳል፣ የሰዎችን ኑሮ ያድሳል የሚል ነው። መዋቅራዊ ለውጥ ይኖራል ማለት ነው። ነገር ግን አንዱ ችግር ምንድን ነው? መዋቅራዊ ለውጥ ለማምጣት ግዴታ የሰው መብት በህግ መጠበቅ ይኖርበታል ማለት ነው። ሙስና እንዳይኖር ለምሳሌ የሙስና ተቋሙ ማንም በፖለቲካ ነጻ ሊሆን አይችልም የሚል ከስራ ላይ ሊዋል ይችላል ማለት ነው። እነዚህ ሁሉ ክፍተቶች አሉ። መልካም ዶክተር ተሾመ ተመሳሳይ ጥያቄ ነው ማንሳው። ግራና ቀኝ ሁለታችሁም የበኩላችሁን አስተያየት እንድሰጡ ሙያዊ ውይይታችሁን ከምትመለከቱት ሁኔታ ጋር እንድታዛምዱ። የኢኮኖሚ ነጻነት ወይም የምጣኔ ሀብት ነጻነት ምን ትርጓሜ አለው? ለምንስ ያስፈልጋል? ጠቀሜታው ምንድን ነው? እሺ አመሰግናለሁ ያው እንደተባለው በሀሳብ ደረጃ አንድ ሀሳብ ያለን የምጣኔ ሀብት ነጻነት ማለት በአንድ ሀገር ውስጥ የሕግ የበላይነት መስፈር እንዳለበት የሚያሳይ ነው። የምጣኔ ሀብት ነጻነት ሲባል ማንም ሰው የፈለገውን ሀብት ማፍራት የሚያሳይ ነው። በተለይ መንግስትን ደግሞ የሀብት አጠቃቀም ግልጽ በሆነ መንገድ የሚያሳይ ነው። ሌላ ነጻ የሆነ መንቀሳቀስና ነጻ ሕጎች፣ ነጻ ንግዶች፣ ነጻ የሆነ የኢኮኖሚ እንቅስቃሴ መኖር አለበት ነው። ይሄ ለምንድን ነው የሚያስፈልገው? አንድ ሰው ነጻ ሲሆን ነው አዲስ ነገር ፈጥሮ ሊሰራ የሚችለው። አንድ ሰው በፈለገበት መንገድ ሀብቱን ሲያደራጅ ነው የስራ እድል የሚከፍተው። አንድ ሰው ተፈጥሮለት ሀብት እንደ ልቡ ሲይዝ ነው ቴክኖሎጂም ሊያድግ የሚችለው በተለያየ መንገድ። በተለይ እንደ ኢትዮጵያ ባለ ሀገር ደግሞ እንደዚህ አይነት ነገሮች የማይፈቀዱ ከሆነ በመንግስት ሀብት ብቻ ስራ ችግር መፍታት ስለማይችል የምጣኔ ሀብት ነጻነት ከምንም በላይ አስፈላጊና ለሀገሪቷም በአጠቃላይ ለማህበረሰቡ በጣም የሚያገለግል ነው ማለት ነው። እንዳለ ሆኖ ምናልባት በሀሳብ ደረጃ እንዲከስማማል እነዚህን ሀሳቦች ወደ ተግባር ስናያቸው ነው። ለምሳሌ ሀብት ማፍራት ላይ እኔ አዲስ አበባ የሰራውን ምን ያህል ሀብት ሰራ የሚለውን ምናልባት ከመረጃ ይልቅ ባይን ማየት የሚመረጥ ነው። ሌላ ነጻነትን ለምሳሌ የተለያዩ የንግድ ሪፎርሞች እየተካሄድ ነው በተለይ መንግስት ግብርን በተመለከተ መንግስት የሚገባባቸውን አካባቢዎች ፕራይቬት ሴክተሮች የግል ሴክተሩ የማይገባበት ቦታ ላይ በመግባት የሰዎችን ሀብት የማፍራት እንቅስቃሴዎችን በማጠናከር ላይ ይገኛል። ስለዚህ እነዚህ እያንዳንዱ በግል ሴክተሩ የሚካሄደው፣ በመንግስት በኩል የሚካሄደው በሀገሪቷ ውስጥ የምጣኔ ሀብትን ነጻነት የሚያጠናክር በሚያሳይ ሁኔታ ነው እየሄደ ያለው እና ሀሳቡን ስለጠየከኝ ይህንን ነው መናገር የምፈልገው ግን በተለይ ይሄ አንዳንድ ከመረጃዎቹ ጋር አንዳንድ ማለት የማያልኩበት በተለያየ መንገድ ያሉ መረጃዎች አሉ። ለምሳሌ ይሄ በተለያዩ ኢንዱስትሪ ውስጥ ያለውን ካየን የመንግስት በስራ ፈጠራ ራሱ የግል ሴክተሩ ነው ከመንግስት እየተሻለ የመጣው ኢንቨስትመንትም ካየን በተለያዩ ኢንቨስትመንቶች ካየን የመንግስት ሳይሆን የግል ሴክተሩ ነው። ይህን እያሳየ ያለ ነው። ንግድ ባንክን ራሱ ከሌሎች ባንኮች ጋር ስናወዳደር በብር ማስቀመጥ ወይንም በተለያየ ብራንች እንኳን በመክፈት የግል ባንኮች ከመንግስት ባንኮች እየተሻሉ የመጡበት ሁኔታ ላይ ነው ያሉት። ስለዚህ ምናልባት እነዚህን ሁሉ በምናይበት ወቅት የምጣኔ ሀብት ነጻነት ምን ያህል አስፈላጊ እና ለሀገሪቷም ወሳኝ እንደሆነ የሚያሳይ ነው ለማለት ነው። አድማጮች በሄሪቴጅ ፋውንዴሽን ባለፈው ሳምንት ይፋ ባደረገው የአገሮች የምጣኔ ሀብት ነጻነት ሰንጠረዥ በኢትዮጵያ ይዞታ መነሻነት በተለይ የምጣኔ ሀብት ነጻነት ትርጓሜና ምንነት ላይ ያተኮረውን በሁለቱ የምጣኔ ሀብት ባለሙያዎች መካከል የተደረገውን ክርክር ምጥን ዝግጅት ነበር የተከታተላችሁት። ክርክሩ ተጀመረ እንጂ ታዲያ አልተቋጨም። ሰዓታችን ግን የፈቀደው ይህንኑ ብቻ ይመስላል። የምጣኔ ሀብት ነጻነት እንደ ዜጋ በየግል ወይም በቤተሰብ ሕይወት ውስጥ ያለውን አንድምታ በተመለከተ በያላችሁበት ተነጋገሩ፣ አስተያየቶቻችሁንም አድርሱን። ጻፉ ደውሉልን ለአሁኑ ግን እንግዶችን ዶክተር አክሎ ቢራራንና ዶክተር ተሾማ አዱኛን ለጊዜያቸው አመሰግናለሁ እግዚአብሔር ይስጥልኝ